በከፍተኛ ደረጃ ያሉ የአመራር አባላቱን ጨምሮ ዘጠኝ አባላቱ በመንግስት እንደተያዙበት የኦሮሞ ነጻነት ግንባር ዛሬ አስታውቋል። የኦሮሚያ ክልል መንግስት ባለስልጣናት ስለ ጉዳዩ እንደማያውቁ እየተከታተለ ላለው ሪፖርተራ ጉዳዩን እየተከታተለ ላለው ሪፖርተራችን ሙክታር ጀማል ነግረውታል። ሙክታር ተጨማሪ አለው። የድርጅቱ ከፍተኛ አመራሮች በቁጥጥር ስር መዋላቸውን ነው የኦሮሞ ነጻነት ግንባር ቃል አቀባይ አቶ ቶሌራ አደባ ለአሜሪካ ድምፅ የሚገልጹት። መኖሪያ ቤታቸው ከሌሊት ነው የተቀበበው። ከበው ካደሩ በኋላ ንጋት ላይ በመግባት እዛ ውስጥ የሚኖሩትን ኖሬስ ካስወጡ በኋላ ረዥም ሰዓት የወሰደ ፍተሻ ካደረጉ በኋላ እነዚህም ዘጠኝ ሰዎች ወደ እስር ቤት ይዘዋል። አቶ ቶሌራ እንደተናገሩት በቁጥጥር ስር የዋሉ የድርጅቱ አመራሮች አቶ ሚካኤል ቦረና፣ አቶ አብዲ ረጋሳ የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ፣ አቶ ከድነሳ አያና የኦሮሞ ነጻነት ግንባር ማዕከላዊ ጽህፈት ቤት አባል እና ሌሎች ከፍተኛ የድርጅቱ አማካሪዎችን ጨምሮ ዘጠኝ ሰዎች በቁጥጥር ስር መዋላቸውን ማረጋገጣቸውን ነው የሚናገሩት። በቁጥጥር ስር ውለዋል ስለተባሉ የኦሮሞ ነጻነት ግንባር አመራሮች የኦሮሚያ ፖሊስ ኮሚሽነር አራርሳ መርዳሳ እንደዚያውም የ رمي بهراوي كللاوي منجست كوميونيكيشن حلافي አቶ ጌታቸው ስለ ጉዳዩ ምንም የሚያውቁት ነገር አለመኖሩን ተናግረዋል። የአዲስ አበባ ፖሊስ ኮሚሽን ሕዝብ ግንኙነት ኃላፊ ኮማንደር ፋሲካም መሰል ጉዳዮች ሲፈጠሩ የፌዴራል መንግስት የአዲስ አበባ ማረፊያን እንደ ውሰት ይጠቀም ይሆናል እንጂ በቀጥታ የምናውቀው ነገር የለም ብለው ሲመልሱ፣ የፌዴራል ፖሊስ ሕዝብ ግንኙነት ኃላፊ አቶ ጄይላን አብዲ ለስራ ጉዳይ ከአዲስ አበባ ውጭ ስላሉ ስለ ጉዳዩ የማያውቁ መሆኑን ገልጸውልኛል። ጉዳዩን አረጋግጠው እንዲነግሩኝ የጠቆሙኝ የስራ ባልደረባቸው ኮማንደር መኮንን ከአለቆቻቸው ፍቃድ ሳያገኙ ስለዚህ ጉዳይ መግለጽ እንደማይችሉ አሳውቀዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።